የማኅበራዊ መገናኛ ዘዴዎች ቅኝት 121ኛው የአድዋ ድል መታሰቢያ በዓል የፊታችን ሐሙስ የካቲት 23 ቀን 2009 ዓ ም ይከበራል። የአድዋ ድል ኢትዮጵያውያን የኢጣሊያን ወራሪ ቅኝ ገጂ ጦርን አድዋ ላይ ድል ያደረጉበት ድንቅ የታሪክ ክስተት ነው። የአድዋ ድል የተመዘገበበት የካቲት ወር ግን የማኅበራዊ መገናኛ ተጠቃሚዎችን እዚህና እዚያ ማላተም ከጀመረ ሰነባብቷል። ዳሰኗል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዳግም በአገሪቱ በተቀሰቀሰው የውጭ ሀገራት ነዋሪዎች ጥላቻ የጥቃት ስጋት አንዣቦባቸዋል። በሳውዲ አረቢያ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በእስር ቤቶች እየማቀቁ እንደሚገኙ መሰማቱም ሌላ ያነጋገረ ጉዳይ ነው ቃኝተኗል። በማህበራዊ የመገናኛ ዘዴዎች የተነሱ ሌሎች ርዕሰ ጉዳዮችንም ተመልክተናል። አብራችሁን ቆዩም። የካቲት ወር በገባ ቁጥር ፌስቡክና ትዊተር የኢትዮጵያውያን መወዛገቢያ መሆን ከጀመሩ ሰነባቷል። የአድዋ ድል በዓል ድምቀቱ በኢትዮጵያ ብቻ የሚወሰን ሳይሆን የጥቁር ሕዝቦችም ኩራት ነው የሚሉ የማህበራዊ መገናኛ ዘዴዎች ተጠቃሚዎች አድዋን በኩራት ሲያወድሱ ይታያል። በብዙ ኢትዮጵያውያን ዘንድ አድዋ ሲነሳ የዳግማዊ አጼ ሚኒልክና የቴጌጣይቱ ገናና ስም አብሮ በክብር ይነሳል። በሌላ ወገን ደግሞ የዳግማዊ ሚኒሊክ ስም አይነሳብን የሚሉም አልታጡም። ዶክተር ከዓድዋ ድል ባሻገር በጀግኖች አርበኞች፣ ሰማዕታት ቀን መታሰቢያነትም ይዘከራል። የህወሓት የምስረታ በዓልም በዚሁ በየካቲት ወር ነው። ወደ ኋላ ሩቅ ከተኬደም ግብታዊው አብዮት በኢትዮጵያ የፈነዳው በየካቲት ወር ነበር። የካቲት በኢትዮጵያውያን ዘንድ እንዲህ በተዛነቀ መልኩ ከመታየትም አልፎ ብዙዎችን ሲያነታርክም ይስተዋላል። አፈንዲ ሙተቂ የካቲት ወር ንትርክን በመታዘብ በፌስቡክ ገጹ ላይ እንዲህ ሲል ትችቱን አስፍሯል። የካቲት በመጣ ቁጥር ውዝግብ። ዓድዋ ይፋዊ የድል በዓል ነው። ከእርሱ በስተቀር በኢትዮጵያ ምድር በየካቲት ወር የሚከበር ሌላ በዓል የለም። ነገር ግን ፌስቡከኛው ማኅበር የካቲትን መወዛግቢያ አድርጎታል። ከአድዋው ድል በላይ ውዝግቡ ነው የሚጦዘው። ዘይገርም ነገር ሲል ጽሑፉን አጠናቋል። የአድዋ ድልን አስመልክቶ ከቀረቡ አስደማሚ ምስሎች መካከል ሴትነት ድሮና ዘንድሮ በሚል ርዕስ አርበኞች ሴቶች ነፍጥ አንግቦ የሚታዩበት ምስል የሺሻ ዘንግ አፋቸው ላይ ሰክተው ጢሱን ከሚያምቧልሉ ዘመናዊ ሴቶች ጋር በተነጻጻሪነት መቅረቡ ይገኝበታል። ከአርበኞቹ ሴቶች ጋር የተያያዘው ጽሑፍ ክብር ለናንተ ይሁን እናንት ጀግና ኢትዮጵያውያን እናቶቻችን ይላል። ከሺሻ ማጌዎቹ ስር ደግሞ የዶሮ ማነቂያና የቼቼኒያ ነፃ አውጪ ግንባር አባላት በከፊል የሚል አጭር የጽሑፍ መግለጫ ይገኛል። ዘመድኩን በቀለ ነው በጽሑፍ የተደግፈውን ምስል በፌስቡክ ገጹ ያቀረበው።

በሳውዲ አረቢያ በስር ላይ ስለሚገኙ በሺዎች የሚቆጠሩ ኢትዮጵያውያን በተመለከተ በዶቼቬሌ የፌስቡክ ገጻችን ላይ መረጃና ጥቆማ እንድታደርሱን የሚጠይቅ ጽሁፍ አስፍረን ነበር። በርካታ አስተያየቶች ልካችሁልናል። የተወሰኑትን እናቀርባለን። በሞሐመድ እድሪስ አስተያየትን ጀምር። በሀገራችን ያልተከበረን በሰው ሀገር ብንሰቃይ ምኑ ይገርማል? ብቻ ጊዜ ይፍታው። የኢትዮጵያን ነገር ሲል አጭር መልዕክቱን አስፍሯል። ብርቱካን ማሬ በበኩሏ እያንዳንዳችን ለመኖር ብለን የምንወስነው ውሳኔ ዋጋ ያስከፍለናል። ከመወሰናችን በፊት ማሰብ ግድ ይለናል። እግዚአብሔር ይርዳን። እኛ ለመወሰን ራሳችን እንወቅ ብላለች። ዮዋታም ኢሳኮር ደግሞ ወገኖቼ ከዚሁ ከሀገራችን ላይ ተስማምተንና ተግባብተን ብንኖር እኮ ይሁሉ ነገር ባልተፈጠረ ነበር የሚል አስተያየት አስፍሯል። አያደርስ ብንል የሚቀል ይመስለኛል። አብዛኞቻችን የጻፍ ነው ወገንተኝነት ይመስላል። ዳሩ ግን ሁሉም ኢትዮጵያዊ እህቶችና ወንድሞች ለሁላችንም እህትና ወንድሞቻችን እስከሆኑ ድረስ ሁላችንም በምናምነው አምላክ ስም ብንጸልይ ይሻላል። ስቃዩን ለማወቅ ግድ መሰደድ ወይም መታሰር አይጠበቅብንም። አምላክ የታሰሩትን በምህረቱ ይጎብኝልን። አሜን የሚለው መልእክት በራስ ተፈሪ የቀረበ ነው። ተስፋዬ እሸቱ ደግሞ ቸሩ መዳን ያለም፣ መፍትሄ ያምጣላቸው። ነገር ግን ችግሩን መንግስት ጋር ብቻ ከማነጣጠር በዚህ ጉዳይ የእኔ ድርሻ ምንድን ነው ማለት አለብን ሲል፣ ሳሚ ኡመር ደግሞ ለእንደዚህ አይነት ችግሮች ነበር ኤምባሲ ያስፈለገው እንጂማ በየሀገሩ ቴሌቶን አዘጋጅቶ ገንዘብ ለመሰብሰብ አይደለም ብሏል። አቡ አቡ አማር የተባለ አስተያየት ሰጪ ከኢትዮጵያ ኑሮ የሳውዲ አረቢያ እስር ቤት ይሻላል፣ ሁሉም ኑሮ ነው ብዙ አትጨናነቅ ብሏል። የኢትዮጵያውያኑ ስደተኞች ኑሮና ፍዳ በሳውዲ አረቢያ አያበቃም። በማህበራዊ የመገናኛ አውታሮች ከወደ ደቡብ አፍሪካ የሚሰማውም ብዙዎችን ያስደነገጠ ነው። በደቡብ አፍሪካ ዳግም እንደተቀሰቀሰ በተነገረለት የውጭ ሀገራት ነዋሪዎች ጥላቻ ኢትዮጵያውያን ጥቃት እንዳይደርስባቸው የሚያስጠነቅቁ ጽሑፎች በማህበራዊ የመገናኛ አውታሮች ተሰራጭቷል። ደቡብ አፍሪካ የሚኖሩ ኢትዮጵያውያን በተለይ ትናንት ሐሙስና ዛሬ ነቅተው እንዲጠብቁ የሚያስጠነቅቁ ጽሁፎች ተሰራጭተዋል። በደርባን በፖሊስ ኃይል እንዲሁም ጦር ሰራዊቱና ስደተኛን ለማጥቃት ባሰፈሰፉ ሰዎች መካከል ፍጥጫው ማየሉንም ጠቅሷል። አድማጮች፣ የማኅበራዊ መገናኛ አውታሮች ቅኝት የተሰኘው ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።